አህመዲን ጀበል፣ ካሊድ ኢብራሂም፣ አህመድ ምስጦፋና መሐመድ አባተ በና አቡበከር አህመድ መዝገብ ተከሰው ከሰባት እስከ 22 ዓመት ተፈርዶባቸው ማረሚያ ቤት የሚገኙ ናቸው። ውሳኔው በተሰጣቸው ጊዜ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ፍርድ ቤቱ ጉዳዩን የተመለከተው ከሶስት ዓመታት በኋላ ነው። ይህ በፍትህ ሂደት ያልተለመደ ነው ይላሉ ጠበቃ አዲስ መሐመድ። የተለመደ አይደለም። ይግባኙን ሶስት ዓመት አካባቢ እየሆነው ነው። እኔ ለመጀመሪያ ጊዜ ነው እንደዚህ አይነት ማለት ታሪካዊ ነው ይሄ መዝገብ እንደ ይግባኝ ግልባጭ ያልተሰጠበት ብዬ የሰጠሁት ሁኔታ ነበረ። አሁንም ተሰጥቶን መዝገቡ ያስቀርባል ተብሎ ለአቃቢ ሕግ ደርሶት ዛሬ ለክርክር ተቀጥሮ ነበር መዝገቡ። ነገር ግን አመልክተናል። በመካከሉም መዝገባችን በጣም ስፋት ያለው በመሆኑ አንደኛ ብቻውን ሌላ መዝገቦች ሳይቀጠሩ ብቻችን ተቀጥረን ደንበኞቻችን ረጅም ጊዜ የነበረውን ሂደት ማስረዳት የሚፈልጉ ስለሆነ ብለን ነበረ። ነገር ግን የዛሬው ችሎት ያው መካሄድ አልቻለም። ሌላው ጠበቃቸው አቶ መሐመድ አብደላም የተፋጠነ ፍትህ የማግኘት መብታቸውን የሚነፍክ ሲሉ ይነቅፋሉ። በአጠቃላይ የወንጀል ሕግ መርህ እና በፍትህ አስተዳደር መሰረት የዘገየ ፍትህ እንደተነፈገ ይቆጠራል ነው ደንበኞቻችን ይግባኝ ማቅረብ ፍላጎታቸውን ለከፍተኛ ፍርድ ቤት ከገለጹ ከሶስት አመት በላይ ሆኗቸዋል። የተፋጠነ ፍትህ የማግኘት መብታቸው ሊጠበቅ ይገባል። ያም ሆኖው ግን አሁን ባለው ሁኔታ በተጨናነቀ ሁኔታ ሁለት አመት በላይ የወሰደ የክርክር ሂደት ከአስር ሺህ በላይ ሰነዶች ያሉት መዝገብና በመቶዎች የሚቆጠሩ ምስክሮች የተሰሙበትን መዝገብ በእንደዚህ አይነት የተፋጠነ ና በአግባቡ ክሌምን ወይም ክስን ወይም ቅሬታን ማቅረብ በማይቻልበት ሁኔታ መሄዱ ለደንበኞቻችን ራሱ ጥቅም የሚሰጥ አይደለም፣ እንደው የሚጎዳ ነው እና ከዚህ አንጻር ከጠበቁት ሶስት አመት የማይበልጥ በመሆኑ በቀጣይ ጊዜ የተፋጠነ ፍትህ አግኝተው ደንበኞቻችን የፍትህ ተጠቃሚ ሆናሉ የሚል ተስፋ አለ። የፍርደኞቹ ጠበቆች ቀደም ብለው ቤተሰቦቻቸው ችሎቱን እንዲከታተሉ በሰፊ አዳራሽ እንዲታይ፣ እንዲሁም ሰፊና ብዛት ያላቸው ማስረጃዎች የቀረቡበት ጉዳይ በመሆኑ ችሎቱ በቂ ጊዜ ሰጥቶ እንዲያከራክራቸው አመልክተው ነበረ። ፍርድ ቤቱ ዛሬ ያስቻለው በጠባብ አዳራሽ በመሆኑ ከታሳሪዎች በስተቀር ቤተሰብ፣ ጋዜጠኞችና የዲፕሎማሲ ማህበረሰብ አባላት በራፍ ላይ ሊኮለኮሉ ግድ ሆነባቸዋል። ችሎቱ የጠበቆች አቤታንም በመቀበል ሰፋ ባለ ጊዜና ቦታ ጉዳይን ለማየት ተለዋጭ ቀጠሮ ለመጋቢት 13 ይዟል። ጠበቃ አዲስ አህመድና ጠበቃ መሐመድ አብደላ ግን መንግስት ባቀደው የምህረት ውሳኔ ቀድሞው ይወጣሉ ብለው ተስፋ አድርገዋል። አሁን ይሄ የሙስሊም መፍትሄ አፈላላዊ ኮሚቴዎች ጋር ተያይዞ ያለው ጉዳይ ወየሰሜን ብቻ ወየ ደቡብ፣ የምስራቅ፣ የምራብ ብቻ አይደለም። ስራው ደ ወርልድ ማለት ሙስሊም የሆነ ኢትዮጵያዊ በሙሉ ተሳትፎ ያደረገበት በማስረጃ የቀረበበት እኔ በማስረጃችን ሰነድ ማስረጃዎች ከቀረቡት ውስጥ እንኳን ከአሜሪካ ውስጥ ካሉ ስቴቶች ሰላሳ ሁለት ስቴቶች ድጋፍ ይሄ ፔቲሽን ተሰብስቦ የተላከበት እና የትንሽ ሰው ተሳትፎ ያለበት የምትለው አይደለም። ይሄ መንግስት ይህንን ጉዳይ መፍታቱ ከሙስሊሙ ጋር ያለውን ችግር ፈታ ብዬ ነው ማስበው። ስለዚህ ቀላል የሚባል ነገር አይደለም። ይፈታል ብዬ ማስበው ይፈታል። መንግስት በአሁኑ ወቅት በማህበረሰቡ መካከል የተፈጠሩ ቅሬታዎችን ለመፍታት ቃል ገብቶ እንቅስቃሴ እያደረገ ነው። ከሀገሪቷ ማህበረሰቦች ውስጥ አንዱ የሙስሊሙ ማህበረሰብ ነው እና ሙስሊሙ ማህበረሰብ አጠቃላይ ቅር የተሰኘበት ጉዳይ ላይ መንግስት ተመሳሳይ መፍትሄ ሰጥቶ ደመኞቻችንን በተመሳሳይ ሌሎች በሚስተናገዱበት አግባብ ይስተናገዳሉ የሚል እምነት አለን። ያም ሆኖ የደመኞቻችን አሁን ባለው ሁኔታ በፍትህ መድረክ ላይ የቀረበባቸው ክስ ተገቢ ያልሆነ የተሰጠባቸውን ፍርድ ተገቢ ያልሆነ መሆኑን የማስመስከር ና የማቅረብ ሂደት ላይ ናቸው። መንግስት ደግሞ በራሱ አካሄድ ሁኔታው ተቋርጦ ነጻ ቢላቸው የሁላችንም ፍላጎት ነው። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።